በምዕራብ ወለጋ ጉሊሶ ወረዳ የአዲስ አበባን ማስተር ፕላን በመቃወም ትናንት የጨለያ ከተማ ሁለተኛ ደረጃ ተማሪዎችና የአካባቢው ሕዝብ ባደረጉት ሰልፍ ላይ አንድ ተማሪ መገደሉ፣ ሌላ በጽኑ መቁሰሉ መገለጹን ቀደም ሲል ዘግበናል። ለአፋን ኦሮሞ ባልደረባችን ናኒ ናሞ ዳንዲ በስልክ ቃለ ምልልስ የሰጡና ለደህንነት የሰጋለሁ በማለት ስማቸው እንዳይጠቀስ የጠየቁ ነዋሪ በርካታ ተማሪዎች እንደታሰሩና ከፖሊሶቹ ሽሽት ጫካ የገቡም እንዳሉ ተናግረዋል። ዝርዝሩን ትዝታ በላቸው ይዘዋለች። ከጨልያ ነሞዳንዲን ያነጋገሩት ነዋሪ ተቃውሞ ሰልፉ ላይ ግጭት የደረሰበትን ሁኔታ እንዲህ ይገልጻሉ። በሁለት መኪና የታሳፈሩ የኦሮሚያ አድማ በታኝ ፖሊስና የጉልሶ ከተማ ፖሊስ ልክ በአራት ሰዓት ተኩል አካባቢ ወደ ጨልያ ከተማ ተጉዞ ነበር። እዛ ሲደርሱ ሰዎች በከተማ ውስጥ ተሰብስቦ ይቆሙ ነበር። ከመኪና እንደወረዱ በህዝብ ላይ የጥይት ሩምታ ሲተኩሱ እና ሲደበድቡ ነበር እና ከዛ በኋላ አንድ ጉቱ አበራራ የሚባል የአስራ ሁለተኛ ክፍል ተማሪ ነበር አንድ የአድማ በታኝ ፖሊስ መጥቶ ስጥለው፣ አንዱ በሱ ላይ መጥቶ ሆዱን እና ጀርባን በጥይት ተኩሶት እንደገደለ ልጁ አሁን አራ ሆስፒታል ገብቶ መሞቱ፣ በጥይት መሞቱ ከተረጋገጠ በኋላ አሁን በመቀበል ላይ ነው። እኚሁ ከምዕራብ ወለጋ ጨለያ ከተማ ያነጋገሩን ነዋሪ ፖሊስ የወጣቱን አስከሬን በጫነ መኪና ላይም ፈንጂ መጣሉን ጨምረው ገልጸዋል። ይሄ ጉጡ አበራይ የሚባል አስከሬኑ ከአይራ ሆስፒታል ሲመጣ ጉልሶ ሲደርስ አስከሬኑ ተጭኖበት ባለው መኪና ላይ ሁለት ጊዜ የጭስ ቦምብ ወርውረው መኪና ላይ የነበሩትን ሰዎች በጣም እንዲጎዱና የራሳቸውን እንዲስቱ ሲያደርጉ ህዝቡ ውሃ ይዞ ሄዶ ሰዎቹ እንዲያገግሙ አድርጓል። በኦሮሚያ ፖሊስ ኮሚሽን የኮሚኒኬሽንስ ምክትል ኮሚሽነር እና የኮሚኒኬሽንስ ጉዳዮች ኃላፊ ሰለሞን ታደሰ የተቃውሞ ሰልፉ እንደነበርና የተማሪው ሕይወት ማለፉን አረጋግጠዋል። ፖሊስ ግን ለማስከበር አካባቢውን ሰላም ለማድረግ አሁን የተጀመረው የሰላምና የሰልማት ጉዳይ እንዳይደናቅብለት ጥሪ አጠብቆ ለማረጋጋት ሲሞክር በመሀል የተኩስ ልውውጥ ነበረ። በዛ የተኩስ ልውውጥ በየትኛው አካል እንደሆነ አይታወቅም። ያው ይሄ በሂደት የምናጣራ ሆኖ አጣርተን ለህግ የምናቀርብ ሆኖ በህጎውስጥ መቦች የትኛው አካል ተኩስ ነበረ የሚባል አለ። በተጨባጭ ከውጭ ይመጣ ከውጭ ይመጣ ይሄ ተማሪ ህይወቱ አልፏል። ምክትል ኮሚሽነር ሰለሞን ታደሰ በአሁኑ ሰዓት የጨለያ ከተማ የተረጋጋ መሆኑን ገልጸዋል። ይሁንና የጨለያ ከተማ ነዋሪ በርካታ የታሰሩ እንዳሉ ገልጸው ስማቸውን የዘረዘሩትም ደራርቱ አዲሱ፣ ርብቃ አመና፣ በእኛ ከበደ፣ ሸምሱ ኢርኮ የተባሉ ተማሪዎች እንደታሰሩ ስማቸውና ቁጥራቸው ያልታወቀ ሰዎች በኦሮሚያ አድማ በታኝ ፖሊስ ከመንገድ ላይ ታፍሰው ወደ ካምፕ እንደተወሰዱ አሁን በምን ሁኔታ ላይ እንደሚገኙ እንደማይታወቅ ገልጸዋል። ሌሎች የቆሰሉና በረሃ አይገቡም አሉ ብለዋል።